የፌዴራል አቃቤ ሕግ በነ አቶ ሀብታሙ ምልኬሳ የክስ መቃወሚያ መልስ አልደረሰልኝም፣ አለ። ተጨማሪ ጊዜ እንዲሰጠውም ጠይቋል። ፍርድ ቤቱም የአንድ ሳምንት ተጨማሪ ጊዜ ፈቅዶለታል። በሌላ በኩል እስረኞቹ በማረሚያ ቤት በደል እንደተፈጸመባቸው በጠበቃቸው አማካይነት ተናግረዋል። መለስካቸው አመሀ ከአዲስ አበባ ዝርዝሮ ልኳል። አቃቢ ሕግ ከሁለት ወራት በፊት በሽብር ወንጀል ክስ የመሰረተባቸው 33 ሰዎች ላቀረቡት የመጀመሪያ ደረጃ የክስ መቃወሚያ መልስ ዛሬ ይሰጣል ተብሎ ሲጠበቅ እንዳልደረሰለት ለፍርድ ቤቱ ገለጸ። አቃቤ ሕግ ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ዛሬ ረፋዱ ላይ በነበረው ቀጠሮ ቀርቦ እንዳስረዳው የተከሳሾቹ የክስ መቃወሚያ ሰፊ በመሆኑ ለእያንዳንዱ መልስ ለማዘጋጀት ጊዜው እጅግ አጭር እንደነበረ አብራርቶ ተጨማሪ ጊዜ እንዲሰጠው ጠይቋል። የተከሳሽ ጠበቃ በበኩላቸው ደንበኞቻቸው በስር የሚገኙ መሆናቸውን አስታውሰው አቃቢ ሕግም መልሱን እንዲያዘጋጅ የተሰጠው ጊዜ ከሁለት ሳምንታት ያላነሰ እንደነበረ በማስገንዘብ ተቃውመዋል። ፍርድ ቤቱም የሁለቱን ወገን ክርክር ካዳመጠ በኋላ አቃቢ ሕግ መልሱን እንዲያቀርብ ለሰኔ 26 ቀን 2008 ዓ ም ቀጠሮ ቆርጦ አንድ ሳምንት ያህል ተጨማሪ ጊዜ ሰጥቶታል። በዚሁ ችሎት ቀርበው የነበሩት ተከሳሾች እነ አቶ ሀብታሙ ሚልኬሳ በጠበቃቸው በአቶ ወንድሙ ኤብሳ አማካይነት በሚገኙበት ማረሚያ ቤት ከፍተኛ የአያያዝ በደል እንደሚፈጸምባቸው አቤቱታ አቅርበዋል። ፍርድ ቤቱም ይህንን ጉዳይ በተመለከተ ቀደም ሲል የቀረበ ተመሳሳይ አቤቱታ ስላለ ወደፊት ትእዛዝ እንደሚሰጥበት ገልጸዋል። አካባቢ ሕግ፣ በእነ አቶ ሀብታሙ ሚልኬሳ ላይ የህብረተሰቡን ደህንነት አደጋ ላይ በመጣል ሕይወት በማጥፋትና ንብረት በማውደም በመንግስት ላይ ተጽዕኖ በመፍጠር ፖለቲካዊ ስልጣን ለመያዝ የሚንቀሳቀሰውንና በኢትዮጵያ ፓርላማ ሽብርተኛ ተብሎ የተሰየመውን የኦሮሞ ነጻነት ግንባር ዓላማን ለማስፈጸም በመንቀሳቀስ ክስ እንደመሠረተባቸው አይዘነጋም። በዚህ መዝገብ ከተከሰሱት ሠላሳ ሦስት ሰዎች መካከል አብዛኞቹ የመንግሥት ሠራተኞችና ፖሊሶች መሆናቸው የክስ መዝገቡ ያመለክታል። መለስካቸው አምሃ Да мирка дым средио, кадис авва.